ሻለቃ ዳዊት ወልደ ጊዮርጊስ ሐረር ጦር አካዳሚ ገብተው የመቶ ልቅና ያዙ ከዚያም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ሕግ ከተማሩ በኋላ ሻለቃ እንደሆኑ አጫውተውናል ይህ ነው የመለየው ማዕረጋቸው ታሪክ የዛሬው ወጋችን አስተዳደጋቸው የትምህርት ቤት ሕይወታቸው ወይም የሕይወታቸው ታሪክ አይደለም ያ ለሌላ ጊዜ ይቆየን ዛሬ ይበልጥ በሚታወቁበት በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን አገልግሎታቸው ዙሪያ እንነጋገራለን። በአሁኑ ወቅት ኢትዮጵያ ውስጥ ድርቅ መከሰቱ፣ በሚሊዮኖች የሚቆጠሩ ኢትዮጵያውያን ለበረታ የምግብ እጥረት መጋለጣቸው፣ ድርቁም አስጊና አሳሳቢ ደረጃ ላይ መድረሱ በዓለም አቀፍ ለጋሾችም በኢትዮጵያ ባለሥልጣናትም ሲነገር ቆይቷል። ከሻለቃ ዳዊት ጋር በዚህ ምሽት የሚደረገው ውይይት ሰፊ ትኩረት ያደረገው በዘንድሮው ድርቅና ረሃብ እንዲሁም በመፍትሔ ሐሳቦች ላይ ነው። ያወያያቸው አዲሱ አበበ ነው። ለመሆኑ ሻለቃ ዳዊት ወልደ ጊዮርጊስ የት ነው ያሉት? ምንስ እየሠሩ ነው? ባለፉት ሶስት ዓመት ተኩል ውስጥ የምሰራቸው ስራ ትንሽ የምርምር ስራ ነው የምሰራው። አፍሪካ ውስጥ መሰረቴ እዚህ ከኢትዮጵያ ከወጣሁ በኋላ አሜሪካን ነው ቤት የምለውም እዚህ አሜሪካ ነው። ነገር ግን የምሰራው ከአፍሪካ ነው እና ስራዬ በአሁኑ ጊዜ አፍሪካን ችግር ብዬ የምመለከተው እኔም፣ ብዙዎች ከኔ ጋር የሚሰሩም ሰዎችም ብዙ ጾችም ጽሁፎች እንደሚያንጸፋርቁት የአፍሪካ ችግር በአሁኑ ጊዜ የጸጥታ ችግር ነው። በተለይ ሁለት ድንበር ዘለል የሆኑ ጸጥታ ችግሮች እና ሽብርተኛነት ነው። በአፍሪካ ውስጥ ጎልቶ የሚታየው እና ያለውን የልማት እንቅስቃሴም ሆነ ለአንድነትም የሚደረገውን ትግል የሚያደፈርሰው እነዚህ ሁለቱ ስለሆኑ እነዚህ ሁለቱ ላይ ያተኮረ ምርምር ነው የማደርገው ለአፍሪካ በጠቅላላው ለአንድ ሀገር ሳይሆን ለአፍሪካ በጠቅላላው። አንዳንድ የአፍሪካ ሀገር መሪዎችን ያማክራሉም የሚል ነገር ሰምቻለሁ። አስራ ሶስት አፍሪካ ሀገር የአስራ ሶስት ሀገር መንግስታት አማካሪ ነበርኩ በጦርነትና በድርቅና በተመሳሳይ ችግር ላይ ያሉ ያሉን አንድ አገር ህዝቦች እንዴት አድርጎ ነው መርዳት የሚቻለው? እንዴት አድርጎ ነው እርዳታ ማሰባሰብ የሚቻለው? እንዴት ያለ መዋቅር ነው መንግስት ማቋቋም ያለበት? እንዴት ያለ ህግ ነው? እንዴት ያለ ፖሊሲ ነው መንግስት ማቋቋም ያለበት ህዝቡን ለመርዳት? የሚለውን በዛ አኳያ ሳማክር ከብዙ መንግስታት ጋር ሰርቻለሁኝ። አንዳንድ ቦታ ደግሞ በተፈጥሮ የክላይመት ቼንጅ የተፈጥሮ ክላይመት ቼንጅ በሚባለው የእሱን የሳይንቲፊክ ሁኔታውን ሳይሆን በጠቅላላው በመዋቅር ዘንድ ምን አይነት ዝግጁነት አለው? አፍሪካ ምን አይነት ዝግጅት አለ? የክላይመት ቼንጅ በአንድ አገር ውስጥ የሚያመጣውን ችግር ያንን ለመቋቋም መንግስታት ምን አይነት ዝግጅት አድርገዋል፣ የሚለውንም አማክሬያለሁ። አሁን የሚሰሩት የስትራቴጂክ ጥናት ያደርጋሉና ይሄ የስትራቴጂካዊ ጥናት እንደውም ቢሮውን አንድ ደቡብ አፍሪካ እንደከፈቱ ደግሞ በቅርቡ ዋሽንግተን እንደሚከፍቱ እንዲህ ሰምቻለሁ። ከእርሶ እውነተኛውን ነገር ልስማና ከበዛ የተያዘ ጥያቄ እናነሳለን። ምንድን ነው እሱ በአሁኑ ጊዜ ቢሮው የተቋቋመው? ምርምር ድርጅቱ እኔና ብዙ የአፍሪካ አዋቂዎች ያሉበት ቀድሞም የአፍሪካ መሪዎች የነበሩ ሰዎች ያሉበት ነው። እኔ ያቋቋምኩት ነገር ግን ዚያ አካባቢ የተሰባሰቡ በዚህ ዙሪያ የተሰባሰቡ አላማውንም ያመኑበት ብዙ አዋቂዎች ስላሉ ከእነሱ ጋር ነው የምሰራው። አሁን ቢሮ ያቋቋም ነው አሜሪካን ሀገር ድርጅቱ እዚህ የተመሰረተው የተፈጠረው እዚህ ነው። ደግሞ ሌላውም ድርጅት አሁን ናሚቢያ ተመዝግቧል። ኮንጎ ተመዝግቧል። ናይጄሪያም እየሰራ ነው ታንዛኒያም እየሰራ ነው። ሌሎችም አፍሪካ ሀገሮች ውስጥ እንደዚህ እያቋቋምን በተቻለ መጠን ቅርንጫፍ ጽሕፈት ቤቶች እያቋቋምን እዛው ያሉ አገር ውስጥ ያሉ ሕዝቦች አዋቂዎች አገር ውስጥ ስላለው ጥናት እያጠኑ በጥቅሉ በአፍሪካ ኮንቴክስ በአፍሪካ በአህጉራዊ ክልል ውስጥ ያ ችግር እንዴት ያንጸባረቃል፣ ምን ይመስላል የሚለውን ጠባው ላይ እንመራመራለን። ተጨባጭ ነገር አለ በኢትዮጵያ በተመለከተ የተደረገ ምርምር እና የለም። ኢትዮጵያን ራሱን የተመለከተ ሳይሆን በአካባቢው ያለው ኢትዮጵያው አካባቢ ያለው ከቀይ ባህር ባሻገር በሰሜን የመን ያለው ሁኔታ፣ በምስራቅ በኩል በሶማሊያ ያለው ሁኔታ፣ በሱዳን ያለው ሁኔታ፣ በሰሜን ደግሞ ግብፅ ያለው ሁኔታ፣ በሴንትራል አፍሪካ በደቡብ ሱዳን ያለው ሁኔታ እና በኬንያ ያለው ሁኔታ እንዴት አድርጎ ነው የኢትዮጵያን ሁኔታ የሚነካው? እንዴት መያያዝ ይችላል? የሁለቱ ፀጥታ ሁኔታዎች እንዴት መያያዝ ይችላል የሚለው ነገር እንመራመር። ግጥም የተያያዘ ነገር ነው፤ ምክንያቱም የአንዱ የጸጥታ ሁኔታ የአንድ ሀገር በአንድ ሀገር ክልል ብቻ የሚወሰን አይደለም። እነዛን አያይዘን ናቀርባለን። ቀደም ሲል ድርቅ የሚል ነገር አንስተዋል። በዚህ በምርምር ስራ አኳያ ያን ካነሱ እኔም ወደ ቀደመ የመጀመሪያ ከአሜሪካ እንደተመለሱ ወደ ጀመሩት የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ልውሰዶ። መጀመሪያ ይሄ ኮሚሽን የእርዳታ ማስተባበርና ማቋቋሚያ ኮሚሽን ተብሎ እርስም ኮሚሽነር ሆኖ ሰርተዋል። በኋላ በኢህአደግ ጊዜ የግብርና መስሪያ ቤት ስር ሆኖ አደጋ መከላከልና ዝግጁነት ተባለ። ኮሚሽን የሚለው ቀረ። አሁን እንደገና ደግሞ አሁንም በኢህአደግ የአደጋ ቅነሳ ስራ አመራር ኮሚሽን ሆኖ ኮሚሽነር ተሰይሞለት፣ እንደውም ኮሚሽነሩ ተጠሪነታቸው ለጠቅላይ ሚኒስትሩ ሆኗል። አሁን ጥያቄ መጀመሪያስ የእርዳታ ማስተባበሪያ እና ማቋቋሚያ ኮሚሽን በኮሚሽንነት ደረጃ መቀጠል ይገባው ነበረ። ችግሩን ድርቁን ለመቅረፍ ለሚሰራው ስራ እንደገና አደጋ እና ዝግጁነት ተብሎ ተቀየረ። ወትሮስ ለምን ኮሚሽን ሆኖ አልቆየም የሚሉ ሰዎች አሉ። እዚህ ላይ እርስዎ አስተያየት ምንድን ነው? ጥሩ ጥያቄ ነው። ስልሳ ስድስት ዓመተ ምህረት በነበረው ንቅናቄ እንደሚታወቀው አንዱም የቀዳማዊ ኃይለ ሥላሴን ስርዓት እንዲገረሰስ ምክንያት ከሆኑት ጉዳዮች አንዱ ድርቁ ነው። በዛን ጊዜ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ተብሎ ተመሰረተ። በአቶ ሽመልስ አዱኛ የሚመራ ያ ድርጅት ሲቋቋም የመጀመሪያ በአፍሪካ ውስጥ ተመሳሳይ የሌለው ድርጅት ነበር። ለሂውማኒቴሪያን፣ ለሰብአዊ ስራዎች የሀገርን ህዝብ የተፈናቀሉና በችግር ላይ የወደቁ ህዝቦችን ለመርዳት የተቋቋመ ድርጅት በዛ ብቻ ስፔሻላይዝ የሚያደርግ በዛ ላይ ብቻ አተኩሮ ብዙ አዋቂዎችን አሰባስበው የሚሰራ ድርጅት ነበረ። አፍሪካ ውስጥ ብዙ የተመሰገነ ነበር፣ በአለም ውስጥም የተመሰገነ ነበረ። እና ያንንም በጊዜው የነበረው ሁኔታም በሚገባ ለመቋቋም የተቻለው በዛ ምክንያት ነው። እንደገና ይሄ እየተደራጀ እየተደራጀ ሄዶ እየከበረ ሄዶ በልምድ እየከበረ ሄዶ በፈረንጆች አቆጣጠር በሰማንያ ሶስት በሰማንያ አራት ዓመተ ምህረት በተከሰተው ችግር ላይ ትልቅ ሚና የተጫወተው ያንንም ሁሉ ህዝብ በከባድ ሁኔታ ውስጥ በከባድ የፖለቲካ ሁኔታ ውስጥ በዓለም በሞላ አሰራጭቶ ዜናውን እርዳታ ሰብስቦ ያንን እርዳታ አምጥቶ ለሕዝብ አከፋፍሎ በሚሊዮን ከሚሊዮን በላይ ለሚሆኑ ወገኖቻችን ከአስር ሚሊዮን በላይ ለሚሆኑ ወገኖቻችን እርዳታ አከፋፍሎ ብዙ ሕይወት ያዳነ ድርጅቱ ነው ድርጅቱ። በአፍሪካ ውስጥ ወደር የሌለው ነው ከዛ በኋላ ነው እያንዳንዱ አፍሪካ ሀገር እያንዳንዱ አፍሪካ ሀገር ተመሳሳይ ድርጅት ማቋቋም የጀመሩ ከዛ በኋላ ነው እንደ ኢትዮጵያ ነው እኔ ከአገር ቤት ከወጣ በኋላ ቅድም ያልኩ አስራ ሶስት ክፍለ ሀገር ስሰራ አስራ ሶስቱም ሀገር ውስጥ የሰራሁት ይሄንን አይነት ተመሳሳይ ድርጅት እንዲያቋቁሙ እንዴት ነው እዛ የሆነው እንዴት ነው ይሳካላችሁ ተብሎ ተቋቋመ እየጠየቁት እየጠየቅን በዓለም ባንክም የተባበሩት መንግስታትም እየጠየቁኝ የሰራሁት እሱን ነገር ነው እና አሁን በአፍሪካ ውስጥ እና በአለም ውስጥ ነው በአለም ውስጥ የአደጋ መከላከያ ድርጅት የሌለው ማንም አገር የለም። እንደ እርዳታ ማስተባበሪያ ነው መቋቋ ኮሚሽን ማን ሁሉም አላቸው። አስፈላጊ ነው። በዚህ ሀገር በአሜሪካን ሀገር ፊማ፣ ፌዴራል ኢመርጀንሲ ማኔጅመንት ኤጀንሲ ዲሳስተር ብቻ ነው የሚሰራው። ግን ወያኔ ሲገባ ይሄንን ብዙ ልምድ ያካበተ በብዙ አለም ህብረተሰብ የተመሰገነውን ድርጅት አፈረሰው። ሲያፈርሰው እሱ የተመለከተው ምንድን ነው? ከቀድሞ መንግስት ጋር የተያያዘ ከአቶ ጋር ወይ ከእኔ ጋር ከማይወዳቸው ሰዎች ጋር የተያያዘ በመሆኑ አጠፉት። አሁን ያ መጥፋቱ ሁኔታዎችን ቀድሞ ማስጠንቀቂያ ያለው እርሊ ዋርኒንግ የሚባል በቅድሚያ አደጋ ከመምጣቱ በፊት መተንበይ የሚችል መናገር የሚችል ተቋም አለ። የመጀመሪያው በአፍሪካ ውስጥ የመጀመሪያው ነው። ይሄንንም ሆነ የኦፐሬሽን ክፍል አጠፉት። ሲያጠፉት ያው መልስ መስጠትና ለህዝብ እርዳታ ለማቅረብ ለመሰብሰብ በነጻነት እንደዚህ ያለ ማዕከላዊ መንግስት ሆኖ ሁሉ ነገር የሚቆጣጠር ማዕከላዊ መንግስት ሆኖ ነገር ግን በነፃነት መስራት የሚችል ነጻነትን በፍጹም ባይሆንም በመጠነኛ ነጻነት መስራት የሚችል የኢትዮጵያ አየር መንገድና እርዳታ ማስተዋሪያ ነበረ። ስለዚህ ነው በዓለም በሞላ እየሄድን እውነቱን ነግረን ሀቁን ነግረን በቪዲዮም እያሳየን ስጡን አለ። ሀፍረት ማፈር የለብንም። የሰው ህይወት ለማዳን ማፈር አይቻልም። ሰው ህይወት ለማዳን ኩራት አይቻልም። በራሳችን ኩራት ከተዋጥን የህዝብ ህይወት ያልፋል። ስለዚህ ያንን ኩራት መስዋዕትነት አድርገን ያለውን ሀቅ ለዓለም ህብረተሰብ በማሳየት በማስረዳት እርዳታ ሰብስበን፣ እንደምታውቀው ብዙ እርዳታ ማከማቸት መሰብሰብ ተችሏል። መንግስት በደርግ ጊዜ መንግስቱ ኃይለማርያም፣ በተለይ እሱ ይህንን ባይወደውም ብዙ እርዳታ መስጠት ተቻለ። ያ ያልሆነበት አንዱ ምክንያት በአሁኑ ጊዜ ያለው መንግስት ያሁኑ መንግስት ይሄንን ድርጅት በማፍረሱ ምክንያት ነው። አሁን በኮሚሽነር ስር ሆኗል። ግን አሁን እንግዲህ የድሮውን ልምድ ካበቱ ሰዎችን ካሰባሰቡና እና በዛው ይቀጥላል። በዛው ከቀጠለ አዎ እሱ ነው እንግዲህ በአሁኑ ሰዓት፣ እየተወያየን ባለንበት ሰዓት ኢትዮጵያ ውስጥ ብዙ ህዝብ እየተራበ ድርቅም አገሪቱን እያጠቃ ነው። እና ያንን ነገር ቢከተሉ ውጤቱ ምን ይሆን ነበር የሚለውን በኋላ አመጣለሁ። ግን አንድ እዚሁ እርዳታ ማስተባበሪያ በ1976 77 ኮሚሽነር ነበሩና ያኔ አልሰራሁም እንዲህ ባደርግ ኖሮ ብለው የሚቆጨው ነገር አለ። ያኔስ ማድረግ የሚገባውን አድርገዋል። በእርዳታ ማስተባበሪያና መቋቋሚያ ኮሚሽን ሆኖ ለመስራት በዛ ጊዜ በጣም አስቸጋሪ ነበረ። ምክንያቱም ወደ አስር ሚሊዮን ህዝብ መራቡን መቸገሩን ካልተረዳ በስተቀር በረሃብ እንደሚያልቅ እንረዳለን። ፋክቱና ሀቁ መሬቱ ላይ ያለው ይህን የሚያስረዳን ነው የሚያሳየን ይህን ነው። ነገር ግን የኢትዮጵያ መንግስት ደግሞ ያንን የሚፈለገውን ነገር ማቅረብ እንደማይችል አቅም እንደሌለው እንረዳለን። ይሄ ካልሆነ አማራጩ የግድ እርዳታ መጠየቅ ነው። እርዳታ ሊሰጡ የሚችሉ እነማን ናቸው ስንል ደግሞ ምዕራብ ዓለም ብቻ ሆኖ ተገኘ። በዛን ጊዜ ደግሞ እንደምታውቀው በምዕራቡ ዓለም ኢምፔሪያሊስቶች ናቸው፣ እነዚህኛን ለማጥፋት የተዘጋጁ ሀይሎች ናቸው፣ ካፒታሊስቶች ናቸው፣ ሰው በላ ናቸው ብሎ ስለሚነገር በአንድ በኩል ደግሞ መንግስት ራሱ ተፈጥሮን በቁጥጥራችን ስር አድርገናል፣ ተፈጥሮ ቻለንጅ ያደረገም ተፈጥሮ አያስቸግረንም፣ እንቆጣጠረዋለን የሚል ፉከራ ስላለ በሁለቱ ምክንያቶች ችግራችንን ለህብረተሰቡ ለማቅረብ ነጻነታችን የተወሰነ ነበረ። አንድ ደግሞ በሶቪየት ዩኒየን የሚያቀርቡ መሳሪያ ነው እንጂ እህል አያቀርቡም ምዕራብ ዓለም ቀረብንበት ጊዜ ማራው ዓለም መለሰ። ያውም እየተቸገረ ያውም ደግሞ ይሄ ከሚያወግዘን ስርዓት ላይ ለሚያወግዘን ስርዓት በየጊዜው የእኛን ለሚሰድበን ስርዓት እንዴት አድርገን እርዳታ እንሰጣለን እያለ ግን የሕሊናች ጉዳይ ስለሆነ ህብረተሰቡም ደግሞ ፕሬሽር ስላደረገባቸው፣ ተጽዕኖ ስላደረገባቸው የእንግሊዝ መንግስት፣ የአውሮፓ መንግስት፣ የአሜሪካ መንግስት ማአት እርዳታ አቀረበ። ትልቁ ችግር ምንድን ነው? እንዴት አድርጎ ይሄንን ሚዛን ጠብቆ ለመንግስት ማሳወቅ ይቻላል? ይሄ ከባዱ ችግር ይሄ ነበር። ይሄ ችግር ስለሆነ የምንችለውን ያህል በሙሉ ነጻነት እርዳታ ላንሰበስብ ችለን ይሆናል። ነገር ግን ሁኔታው የሚፈቅደውን ያህል ብዙ እርዳታ ምተናል። ያው እንደምታውቁት የነ ማይክል ጃክሰን ወርል የሚለው እኛ እነሱ አሜሪካኖች ናቸው ያደረጉት። እኔ ተጠርቼ በስልክ አነጋግረውኝ ዘፋኞቹ እንዴት እናርገው፣ እንዴት እናርገው ብለው ሆሊውድ መዝሙር ዘሙሩ አለ። ምህብረተሰብን በቀጥታ ገንዘብ ባይሆንም በመዝሙሩ አማካይነት የአለም ህብረተሰብ ተነሳሳ። በእንግሊዝ በኩል ደግሞ በቦብ ጊልዶፍ የሚመራው አይሪሽ ዘፋኝ፣ በሱ ምክንያት ደግሞ ዱዘይ ነው ክሪስማስ የሚለውን ዘፈን በመዘፈኑ በዛ ምክንያት ዓለም ስለ ኢትዮጵያ ችግር አወቀ። የማይታመን ከሁለተኛው ዓለም ጦርነት በመለስ ታይቶ የማይታወቅ ህብረት በዓለም ውስጥ ተፈጥሮ በምስራቁም በምዕራቡም ኢትዮጵያ ውስጥ መዓት እህል ፈሰሰ፣ ምግብ ፈሰሰ። ያቃተን ምን ነበረ? ከወደቡ ከወደ ምጽዋ ማምጣት አንችልም። ምክንያቱም ምጽዋ ጦርነቱ ከባድ፣ ለትግራይ ብቻ ነው ከዛ ማቅረብ የሚችለው ከምጽዋ፣ አለበለዚያው ከአሰብ ነው። የአሰብ ወደብ ተጨናነቀ። ትልቁ ችግር እህል እያለ ያንን ከወደቡ አንስቶ ከየቦታው ለመበተን ለማከፋፈል ችግር ነበር እንጂ የዓለም ህብረተሰብ መልሶልናል። ባልተጠበቀ ሁኔታ የምዕራቡ እንደዛ እየተወገዘ እርዳታውን ሲያጎርፍ የኢትዮጵያን ፖለቲካ አልቀየረው ቀየረው፣ ምዕራባውያን ላይ ያለው አዎ፣ ቀየረው። ግን ማመን አስቸጋሪ ነበራ። እንግዲህ ይሄ ነው እኮ በዛ ሪዮተ ዓለም፣ ጠንካራ ሪዮተ ዓለም ይዘህ ተነስተህ ጸረ ኢምፔሪያሊስት አቋም፣ ጸረ ካፒታሊስት አቋም ይዘህ እንደገና እነዚህ ይሄን ሲያደርጉ ህብዙ ትንሽ ተሸበረ። እንዴት ነው የሚሆነው? ምክንያቱም እያንዳንዱ ዱቄት የሚመጣው ጆንያው ላይ የተጻፈው ከአሜሪካ ይላል፣ ከእንግሊዝ ይላል፣ ከአውስትራሊያ ይላል። ሶቪየት የሚ አጣ ሰቡ ጥያቄ መጠየቁ አልቀረም። አሳሰቡም ተለውጧል ምናምን ጥርጥር የለውም። በመንግስት በኩል ግን አልተለወጠም። እርዳታ የማቅረብ ጉዳይ ጉዳይ መቼም ከፖለቲካ ጉዳይ ነጻ መሆን አለበት። በተለይ ከዳያስፖራ ውጪ ከሚኖረው ማህበረሰብ ብዙ ይጠበቃል፣ ማድረግም ደግሞ ይቻላል። አንድ መሰናክል የሆነው ምንድነው? ውጪ ያለው በአብዛኛው እኔ ብሰጥ መንግስት ይበላዋል፣ ሌላ ነገር ይወስደዋል የሚል ነገር አለና፣ በዚህ አይነት ደግሞ ሰውን መርዳት አይቻልም። እና ይሄ እርዳታ ማሰባሰብ ስራ ስጋት ስላላቸው እርዳታ አርጉ፣ እንዴት አድርጎ ቢመራ ጥሩ ነው? እንደው እዛ ውስጥ ስለኖሩበት ልምድም ስላለው ምን ይላሉ? በዚህ በግሎባል አላያንስ ያለብን ችግር እሱ ነው። ያለውን ያህል ቁጥር የሚገኘው እንትን ገንዘብ በጣም ትንሽ ነው። እንዴት አድርገን ነው የሚለው ነገር በጣም አስቸጋሪ ነው ይህን ለመመለስ። ምክንያቱም አንደኛ እውነት ነው በመንግስት የሆነ አካል ምናልባት አሁን ያኔ እርዳታ ይቅርታ አቋረጥ ልክ ነ እርዳታ ማስተባበሪያና ማቋቋሚያ ኮሚሽን ሆኖ እርስ ኮሚሽነር ሆኖ በሚካሄድበት ጊዜ ከመንግስት ፈጽሞ ነፃ ነው አይባልም። እርስም እንደተናገሩ እንደ አየር መንገድ በተወሰነ ደረጃ ነፃ ሆኖ ይንቀሳቀስ ነበር። እርዳታውም ቢገባ ነበር እንደ ልብም ለተቸገረው ሰው ይደርስ ነበር። ምናልባት እንዲህ አይነት ሁኔታ ነው። ምን መፍትሄ አለው ለማለት ነው። ጥሩ ጥያቄ ነው። ምክንያቱም እኔም ስንሰራ ግሎባል አላያንስ ውስጥ የብዙ ኢትዮጵያዊ ጥያቄ እንደ ገንዘብ ለመስጠት ዝግጁ ነን። እንዴት አድርጎ ነው እርግጠኛ የምንሆነው መንግስት ከወሰደ። ስለዚህ ነው አንዳንድ እኔም አይኦኤም ጋር የተነጋግረ በእነሱ በኩል እንዲያልፍ አደረግን። አሁን ደግሞ በወርልድ ቪዥን በኩል ያልፋል። እነሱ እነሱ እንግዲህ ኢንዲፔንደንት ነጻ ስለሆኑ ኦቨርሄድ ኮስትም ሳይለሆነው ሌላ ወጪ ሳይኖረው ቀጥታ የተገኘውን ገንዘብ ለምንፈልገው ፕሮጀክት እንዲያውሉት ማድረግ መነጋገር ይቻላል፣ መደራደር ይቻላል። ያንን ደግሞ ለማረጋገጥ ከፈለገ የኢትዮጵያ ሕዝብ ገንዘብ የሚያዋጣው ሰዎች ወኪል አድርጎ እዛ ኢትዮጵያ ውስጥ ወኪል አድርጎ ይሄ ነገር በወልድ ቪዥን በኩል ያቀረብ ነው ወይም ደግሞ በአይኦኤም በኩል የላክ ነው ገንዘብ ለእንደዚህ ያለ ነገር ውሎ አለ ብሎ ማረጋገጥና ቼክ ማድረግ ይቻላል። ሻለቃ ዳዊት ከድርቁ ጋር በተያያዘ አሁን ብዙ ሰዎች የሚያነሱት ጥያቄ ከዚህ አዙሪት መቼ ነው የምንወጣው? በየዓመቱ በየጊዜው ድርቅ አለ፣ በየጊዜው እርዳታ ይሰበሰባል እና መቼ ነው የምንወጣው? አን እየተሰጠ ያለውን እርዳታስ በተመለከተ ምን አስተያየት አለሁት? እነዚህ ሁለት ጥያቄዎች እንደ አንድ ላይ በማቅረቢያ ይቅርታ፣ አያይዘው ቢመልሱልኝ። ኢትዮጵያ ሕዝብ ተደጋጋሚ የሆነ ድርቅ የተባለ ብዙ ችግር ደርሶበታል እና እየተራበም ነው። ነገር ግን ጥያቄው የድርቅ ጥያቄ አይደለም። ጥያቄው የኤልኒኖ ጥያቄ አይደለም። ጥያቄው የደህንነት ጥያቄ ነው። ኢትዮጵያ የመጨረሻው ደሃ ሀገር ነች እና ሕዝብ ማወቅ ያለበት ምንድን ነው? ኢትዮጵያ በማናቸውም መለኪያ በሁሉም መለኪያ የኢትዮጵያ የመጨረሻው አስር ደሃ ሀገሮች አንዷ ነች እና በሁሉ መለኪያ እንደነን ደሃ የሚያረጋው ምንድን ነው? አንድ ነገር ብቻ ደሃ የሚያረጋው አንደኛ የፖለቲካው ጋቨርናንስ ጥያቄ ነው። የሀገር ማስተዳደር ችሎታ ኮራፕሽን፣ የሙስና ጥያቄ ነው። የመሬት ይዞታ ጥያቄ ነው። የፖሊሲዎች ናቸው። እርሻን በተመለከተ ደግሞ መሬት ብቻ የመሬት ይዞታ ብቻ ሳይሆን ለግብርና ሙያ ያለው የቴክኖሎጂ እሱም ተጨምሮ ነው። የሁሉ ተጨምሮ ነው። በጠቅላላ ኢትዮጵያን ደሃ የሚያረጋትና ጊዜ ኢትዮጵያ በዓለም ውስጥ ፈጣን የኢኮኖሚ እርምጃ የምታደርጉት ከሚያደርጉ ሀገሮች አንዱ ነች ይባላል። ነገር ግን የኢትዮጵያ መንግስት ትኩረቱ ምን ላይ ነው? የእርሻ ማዳበሪያ የማቅረብ ጉዳይ፣ የእርሻ ቴክኖሎጂን የማሻሻል ጉዳይ፣ ፖሊሲዎችን የማሻሻል ጉዳይ፣ የመሬት ይዞታ ሁኔታ የማሻሻል ጉዳይ ሳይሆን በሌሎች ጉዳይ ትኩረት ትኩረት፣ እንዴት አድርገን ነው የኢትዮጵያን ሕዝብ የገበሬ ሁኔታ መለወጥ የምንችለው የሚል ትኩረት የለም። አሁን ማናቸውም ሕዝብ የዛሬ ሃምሳ አመት የዛሬ ስልሳ አመት የነበረውን የግብርና ቴክኖሎጂ አንድ ቴክኖሎጂ ነው፣ እስከዛሬ የምንከተለው በገበሬ ነው። በበሬ ነው የምናርሰው። በማርሻና በቀንበር ነው የምናርሰው። እስካሁን ድረስ ምንም የተለወጠ ነገር የለም። ዛሬ ኢትዮጵያ ውኃ ቆፍሮ ለማግኘት በእያንዳንድ ሰው ጉድጓድ ቆፍሮ ታች ሄዶ እየቀዳ ነው ወደ ላይ የሚያወጣው። ውሃ እንኳን ቆፍሮ ድሪል አድርጎ በቴክኖሎጂ ውሃ የማግኘት ጉዳይ እንኳን የለውም። ሁሉም ነገር ኋላ ቀር የሆነ ቴክኖሎጂያችን በጣም ኋላ ቀር ነው። የምርት መሳሪያዎቹን ከመቀየር ባሻገር መፍትሄው፣ ከዚህ አዙሪት ለመውጣት የስርዓት ለውጥም ነው የሚሉ ሰዎች አሉ። ልክ ነው። ስርዓት እኮ የዴሞክራሲ ጥያቄ ነው። የመሬት ይዞታ የመሬት ይዞታ ደግሞ ሁኔታው እኔ በመሬት ይዞታ አምናለሁ፣ አለሁኝ መሬት ይዞታው መለወጥ ያለበት ነገር ግን የመሬቱን አጠቃቀም በተመለከተ ግን የግድ ፖሊሲዎች ያስፈልጋሉ። የእርሻ ፖሊሲዎች ያስፈልጋሉ። እርሻ ላይ እርሻ ላይ እርሻ ላይ ለማድረግና ሕዝቡ በቀን ሶስት ጊዜ በልቶ ማደር መዋል የሚችልበትን መንገድ መፈለጊ መፈለግ እዛ ላይ አይደለም ትኩረቱ። ትኩረት እዛ ላይ አይደለም። ግን እየተሰጠ ያለውን እርዳታ ሁኔታ እንዴት ያውታል። እርዳታው ደግሞ እርዳታ ሰጣት ደግሞ መሆን ማተኮር ያለበት ሁልጊዜ፣ አንድ ዶክተሮች እንደሚናገሩት አንድ ሰው ሊታከም የሚችለው በሽታውን ሲያውቅ ብቻ ነው። በሽታውን ካላወቅና ካላመነ በስተቀር መታከም አይችልም። በዛን ጊዜ በደርግ ጊዜ ብዙ እርዳታ ማግኘት የተቻለው እና ብዙ ህዝብ ህይወት ለማዳን የተቻለው መጨረሻ ላይ ደርግ ወደደም ጠላም የግድ ለአለም ህብረተሰብ ስለቀረበ የግድ ያ ሁሉ እርዳታ መጥቶ ብዙ ህዝብ ህይወት ማዳን ተችሏል። ዛሬ ችግሩ ቅራኔ ውስጥ ገባ፣ መንግስት ምክንያቱም በአንድ በኩል አዳጊ ሀገር ልንሆን ትንሽ ነው የቀረን። በሌላ በኩል ደግሞ ይሄን አይደርቁ ወደ 15 ሚሊዮን 20 ሚሊዮን ህዝብ ሲራስ ከረሃብ የበለጠ የደህንነት ምልክት የለም። እና ያ ሁለቱ ተጋጨ። የግድ ማመን አለበት። አስራ አምስት ሚሊዮን ህዝብ መራቡን አምኖ ችግሩን ለኢንተርናሽናል ኮሚኒቲ አቅርቦ እርዳታ ለመቀበል ደፋር መሆን ያስፈልጋል እንጂ በኤልኒኖ ኮቨር ኤልኒኖ ሁሉ ሀገር እኮ ነው ያለው። ኢትዮጵያ ብቻ አለም ያለው የሁሉ ሀገር ና ነው ኤልኒኖ ድርቅ። ኔቸር ተፈጥሮ ኢትዮጵያን ብቻ መርጦ አይደለም የሚያጠቃው። ሁሉ ሀገር ለምደ ታንዛኒያ ችግር የለው። ለምደ ኬንያ ችግር የለው። ኬንያ አስራ አምስት ሚሊዮን ተራብበት አልተራብበት ህዝቡ እየቀለበ ነው። ታንዛኒያ ሌላ ሁሉ ሀገር እዛ ምስራቅ አፍሪካ የምንመለከታቸው ከሰሜን ሰሜንም ከደቡብ ምን ከምዕራብም ከምስራቅ የምንመለከታቸው ራሳቸውን ችሏል። ለምን ኢትዮጵያ ብቻ ተመረጠች? ስለዚህ ያው የኢትዮጵያ የማስተዳደር ችሎታ እርዳታ ለማግኘት አንድ ስትራቴጂ መፍጠርና እርዳታውን አግኝቶ በሚገባ የማከፋፈል ችሎታው እንደቀድሞ አይደለም። ሻለቃ ዳዊት፣ ስቱዲዮ ሰዓት የሚያለቀ ነው። በእኔ በኩል ጨርሻለሁ። ያጠቃልልሻል። አመሰግናለሁ። አዲሱ፣ አንድ ነገር እንደ መናገር ይሄ ድል ከተሰጠኝ መናገር የምፈልገው የኢትዮጵያ ህዝብ በታሪካችን የሌለ የዘር ልዩነት ተፈጥሮ በሀገራ የሀገራችን ውስጥ እልቂት እንዳይፈጠር በጣም በጣም እሰጋለሁኝ። እኔም አይደለሁም፣ ብዙ የኢትዮጵያ ወዳጆች የውጭ ሀገር ሰዎች እንኳን ይሰጋሉ። በአሁኑ ጊዜ እኔ አፍሪካ በየቦታው ዞራለሁ። በዓለም ውስጥ የዘር ጥያቄ ምክንያት እርስ በሱ የሚያጣላበት ምክንያት የደረሰበት ኢትዮጵያ ውስጥ ብቻ ነው። አፍሪካ በሞላ ብታዩ ስንት መቶ ቋንቋ የሚናገር ስንት መቶ ዘር ያለበት እያንዳንዱ ሀገር ዛሬ የዘር ጥያቄ የለም። ኋላ ቀርነት ነው የዘር ጥያቄ። ዛሬ የኢኮኖሚ ጥያቄ ነው፣ የፍትህ ጥያቄ ነው ነው የአንድነት ጥያቄ ነው የልማት ጥያቄ ነው የዴሞክራሲ ጥያቄ ነው እንጂ የዘር ጥያቄ የለም እያንዳንዱ ብሔረሰብ የራሱን ባህል እያዳበረ የራሱን ቋንቋ እያዳበረ በአንድ አገር ክልል ውስጥ በአንድ ባንዲራ ተሰባስቦ ይስተዳድራል ይኖራል ኢትዮጵያ ውስጥ ብቻ የመገንጠል ክልል ያለው እንድትረዱ የሚያስፈልገው ኢትዮጵያ ውስጥ ብቻ ነው በህገ መንግስት ውስጥ የመገንጠል እንቅስቃሴ ያለበት አገር ኢትዮጵያ ብቻ ነች ስለዚህ በኢትዮጵያ ውስጥ ይሄ መርዝ የዘር መርዝ ተሰራይቶ ህዝቡን ከፋፍሎታል ከዛ መውጣት የምትችሉት ይሄ መንግስት አይረዳችሁም። ነገር ግን ራሳችሁ ተባብራችሁ እርስ በርሳችሁ ተፋቃቅራችሁ ይሄ ክፉ ጊዜ አልፎ እንደገና የዘር ጥያቄ የኑሮ ጥያቄ በማይሆኑበት ደረጃ እስከምንደርስበት ጊዜ ድረስ ታገሱ፣ ተባበሩ። አደራ ጠይቃለሁ። ሸለቀዳዊ ተወልደ ጊዮርጊስ፣ በጣም በጣም አመሰግናለሁ። ጊዜውን ወስደው እዚህ ድረስ መጥተው ለአድማጮች በሁሉም ዘርፍ ስላካፈሉ እጅግ አድርጌ አመሰግናለሁ። አመሰግናለሁ። አዲሱ ለሁልጊዜም እንደዚሁ ቮይስ ኦፍ አሜሪካ በኃላፊነት ነው የሚያስተላልፈው መልእክቱን። በፕሮፌሽናልስ ነው የሚያስተላልፈው መልእክቱን። ታማኝ ነው፣ ሁላችንም የምንተማመንበት ከጥንት ጀምሮ ለኢትዮጵያ ሕዝብ እውነተኛ ትክክለኛ ኢንፎርሜሽን ሲያስተላልፍ የኖረ ድርጅት እንደመሆኑ መጠን በተለይ በእናንተ አማካይነት ኢትዮጵያ ያለን ነው የሚመስለን። በእናንተ አማካይነት የሚደረገው የሚሰጠው አገልግሎት በጣም የሚያኮራን ነው። እግዚአብሔር ያስብልኝ።